መስተዳድሩ በአዲስ መልክ ከተዋቀረ ከተቋቋመ ወደ አራት ወር ሊሆነው ነው። በዚህ ጊዜ ውስጥ የቀድሞ ርዕሰ መስተዳድርን ጨምሮ ከፍተኛ ባለስልጣኖች ተከሰው ፍርድ ቤት እየተመላለሱ እንደሆነ እናውቃለን። ታስረዋል። እናንተ ምን አደረጋችሁ? አሁን ሰብአዊ መብት በማስከበር በተለይ እርሰው የሚመለከተውን ሰብአዊ መብትና ሕግን ነው የሚያማክሩት፣ ሕግን ለማስከበር ሰብአዊ መብትን ለማስከበር ምክንያቱም ከፍተኛ የሆነ ሰብአዊ መብት ረገጣ ይፈጸምበት እንደነበረ ነው ያ አካባቢ። የተለያዩ የመብት ተሟጋች ድርጅቶች እንደሚዘግቡት ሶማሌ ክልል ስንገባ መስተዳደሩ ሙሉ በሙሉ ፈርሶ ነበር። ኮላፕስ አድርጎ ነበር። ከቀበሌ እስከ ክልል ድረስ የፈረሰውን መስተዳደር መልሶ የማቋቋም ስራ ተሰርቷል። በመቀጠል ደግሞ የክልሉን ጸጥታ የማስጠበቅ ክልላችን ረዥም ድንበር ከሱማሊያ ጋር ስላለው ለሀገሪቱም ለክልሉም አስጊ የሆነ ኃይሎች እንዳይገቡ ድንበሩንም የመጠበቅ ኃላፊነት ነበረብን። እንዳልከው በክልሉ ውስጥ ከባድ ወንጀሎች ተፈጽመዋል። እነዚህ ቦታዎች ተመርምሮ ኃላፊነት ያለባቸውን ሰዎች ለፍርድ በሚቀርቡበት አኳኋን ፍርድ ቤትና ነፃ ገለልተኛ አካል የሚመረመርበትን ቤዝ ወይም መሰረትን ለማቋቋም ብዙ እንቅስቃሴዎች እየተሰሩ ይገኛሉ። እስከዛ ድረስ ነገር ግን አንዳንድ ማነቆዎችንም ገጥመውናል። በተለይ እዚህ ጋር አቶ ጀማል ላቋርጦት ማነቆ ብቻ ሳይሆን አዲስ ስልጣን የያዘውን ኃይል በሚፈለገው ፍጥነት ስራ እንዳይሰራ ከዛም አለፍ ብሎ ከስልጣንም ለማስወገድ ብዙ ሙከራዎች ይደረጋሉ ነው የሚባለው። የቀድሞው ክልሉ ርዕሰ መስተዳደር የመሐመድ ዑመር ደጋፊዎች እና ታጣቂዎች ጭምር ስጋት ይፈጥራሉ ነው የሚባለው፣ ከዛ አካባቢ እንደምንሰማው። እስቲ ይህንን በአጭሩ ይንገሩኝ፣ ምንድን ነው ያለው ስጋት? አሁን ነጋሽ፣ እዚህ ላይ ግልጽ መሆን ያለበት ሱማሌ ክልል በአሁኑ ሰዓት የጸጥታ መታወቅ ችግር የለበትም። እንዲያውም አሁን ከብዙ የሀገሪቱ ክልሎች የተሻለ የሰላም እና የጸጥታ ደረጃ ያለበት ነው ያለ ነው። ነገር ግን የቀድሞዎቹ የመንግስት ባለስልጣናት በተለይ የሶማሌ ክልሎቹ ህዝብን ከመግደል ባሻገር ንብረትን ዘርፈዋል እንደ ምሳሌ ያህል ስልጣን ከመውረዳቸው በፊት ከስድስት ወር ቀድሞ ከአንድ ቢሮ ብቻ ወደ ስምንት መቶ ሚሊዮን የተዘረፈበት የኢትዮጵያ ብር የተዘረፈበት ሁኔታዎች ነበሩ ይህ አይነቱ ዝርፊያ ለአስር አመታት የቀጠለ ስለነበረ እነዚህ ሰዎች ከፍተኛ የሆነ የ ኢኮኖሚ አቅም ያላቸው ሰዎች ነበሩ። ወንጀል ተጠርጣሪዎች ስለነበሩ አብዛኞቹ ከፌደራል አቃቤ ህግ በኩል የእስር ትዕዛዝ የወጣባቸው ሰዎች ነበሩ። ይህንን የእስር ትዕዛዝን ተግባራዊ ማድረግ ብቻ ነበር የሶማሌ ክልል ይጠበቅበት የነበረው። ለምን ተግባራዊ አድርጎታል? አሁን እርስዎ የህግ ጉዳይ አማካሪ ስለሆኑ በተለይ ከፌዴራል መንግስት በዚህ በኩል በአቃቢ ህግ በኩል ትእዛዝ ይደርሳል። በሌላ በኩል ደግሞ ከፍተኛ የመንግስትና የድርጅት የገዢው ድርጅት ሽማምንቶች በክልሉ ጣልቃ እየገቡ እነዚህ ሰዎች እንዳይታሰሩ በመንግስት ላይ ጫና ስለሚፈጥሩ እስካሁን ድረስ እነዚህ ሰዎች አልታሰሩም። አለመታሰር ብቻ ሳይሆን እንዲያውም መልሰው ወደ ድርጅቱ ማዕከላዊ ኮሚቴ ወደ ሙሉ ስልጣን እንዲመለሱና ፕሬዚደንቱን ገምግመው ለማውረድ እስከ መሞከር ደረጃ ላይ ነው አሁን ያለ። ያንን የሚያደርጉት እንግዲህ ጅጅጋ ውስጥ ሆነው ሳይሆን እዚህ አዲስ አበባ ውስጥ ራሳቸውን ሰብስበው በህገ መንግስት በተሰጠው ስልጣን ውጪ ፕሬዚዳንቱን እዚህ አምጥተው ገምግመው ከስልጣን ለማውረድ እቅድ እንዳላቸው የመጀመሪያ እርምጃ እንደወሰዱ ነው የምናውቀው። በወንጀል የሚጠረጠሩ ከሆነ ማዕከላዊ ኮሚቴ ውስጥ እንዴት ስልጣን ያዙ እነዚህ ሰዎች? የሶህዴፓ ነው ምንባል ኢሶህዴፓ ነው የሚባለው ብዙ ግርምትም እየፈጠረ በኢትዮጵያውያን እና በሶማሌ ክልል ህዝብ ዘንድ ግርምት እየፈጠረ ያለው ጉዳይ ይሄ ነው። እነዚህ በወንጀል የሚፈለጉ የሚጠረጠሩ ሰዎች ፕሬዚዳንቱን ከከፍተኛ የፌዴራል ሹማምንት ጋር በመመሳጠር ግምገማ በሚል ከስልጣን ለማውረድ እቅድ እንዳላቸው ነው የሚታወቀው። የፌዴራል ባለስልጣናት ሲባል የኢሶሄዴፓ ባለስልጣናት ነው ወይስ ሌላ የፌዴራል መንግስት ባለስልጣናት? የኢሶሄዴፓ ባለስልጣናት አሉበት፣ ሊቀመንበሩ አሉበት። የኢህአዴግ ድርጅት አባላትም በዚህ ክፍተኛ የእስካን ደረጃ ያሉ ያልተገባ ጣልቃ ገብነትን የሚያገኝ የሚያደርጉ ሀይሎች ጋር በመመሳጠር የተሰራ ስራ ነው። በጣም አመሰግናለሁ። አቶ ጀማል ድሬ የሶማሌ ክልል ፕሬዚደንት የህግና የሰብአዊ መብት አማካሪ ለሰጡኝ አስተያየት በጣም አመሰግናለሁ። አቶ ነጋሽ መሀመድ። እሺ መልካም